በቅርቡ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም የተወሰኑ ታጣቂዎችን ይዘው ወደ ኢትዮጵያ መግባታቸው ይታወቃል። አቶ ሞላ ኤርትራ ውስጥ በአራት ተቃዋሚ ድርጅቶች የተመሰረተውን ሀገር አድን ንቅናቄ በመተውና ከአንድ ዓመት በላይ ከኢትዮጵያ መንግስት ጋር ይሰሩ እንደነበር ገልጸው እንደተመለሱም ይታወቃል። በዛሬው ዕለት ደግሞ ጠቅላይ ሚኒስትር ኃይለ ማርያም ኤርትራ ውስጥ የሚገኙ ተቃዋሚ ድርጅቶችንና የኤርትራን መንግስት ያስጠነቀቁበትን መግለጫ አግኝተናል። በዚህና ከአቶ ሞላ አስገዶም ጋር ስለነበረው ግንኙነት መልስ እንዲሰጡን በቅርቡ ከአስመራ የተመለሱትን አቶ ነአምን ዘለቀን አነጋግረናል። አቶ ነአምን የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል ናቸው። ትዝታ በላቸው ነች ያነጋገረቻቸው አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል ስለ ትብብሮ በቅድሚያ አመሰግናለሁ። እኔም በጣም አመሰግናለሁ የአሜሪካ ድምጽ ሬዲዮ ለሰጠኝ እድል በራሴና በንቅናቄው ስም ስለሆነ አገር ወዳለሁ። እሺ እንግዲህ ወዲህ ወደ ዩናይትድ ስቴትስ ከኤርትራ ከጥቂት ቀናት በፊት እንደ ተመለሱ ነው የተረዳ ነው። እስቲ በቅድሚያ ኤርትራ ውስጥ ስላለው የድርጅታችሁ እንቅስቃሴና ሁኔታ ይግለጹልኝ። በጣም አመሰግናለው እንግዲህ ኤርትራ ውስጥ ያለው የድርጅታችን ሁኔታ በጣም አመርቂ ነው። በተለይ ከቅርብ ጊዜ ወዲህ እንደተከታተላችሁት የዛሬ ስድስት ወር የውህደት በኢትዮጵያ አንድነት አርበኞች ግንባርና በግንቦት ሰባ መካከል ውህደት ተካሂዶ ያው ውህደት ከተደረገም በኋላ ከፍተኛ የሆነ የፖለቲካም የድርጅታን የአቅም ግንባታ ሲሰራ ነበር። ከዛም በኋላ እንግዲህ እንደምታውቁት ሊቀወንበሩ እና በርካታ አመራሮች ወደ ኤርትራ ወርደው ድርጅቱን በአሁኑ ወቅት በመምራት ላይ ይገኛሉ። ከዛም በኋላ ደግሞ የተመሰረተው ሀገር አድን ጥምረት የኢትዮጵያን ሕዝብ ትግል ወደ አንድ ሌላ ወሳኝ ምዕራፍ አሸጋግረውታል። ትልቅ የሆነ እመርታ በዚህ ትግል ውስጥ ተደርጓል የሚል ነው እንግዲህ የኛ ግምት ና እምነት እንግዲህ እርስም እንደሚያውቁት አቶ ናምን በቅርቡ የተመሰረተው የአገር አድን ጥምረት ወይንም ንቅናቄ ምክትል ሊቀመንበሩ የነበሩት አቶ ሞላ አስከዶም ተዋጊዎችን አስከትለው ወደ ኢትዮጵያ መመለሳቸው ይታወቃል ተከተላቸው ተዋጊ ቁጥር አወዛጋቢ ነው እርሳቸው ያሉት የኢትዮጵያ መንግስት የደህንነት መግለጫም ያለው ወደ ስምንት መቶ የሚሆኑ ተዋጊዎች እሳቸውን ተከትለው ወጥተዋል። በሌላ በኩል ደግሞ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ መኮንን ተስፋዬ ከመቶ ያነሰ ነው ብለዋል። እስቲ በቅድሚያ ከአቶ ሞላ አስገዶም ጋራ የነበረውን ግንኙነት ይግለጹልኝ። እንግዲህ ከሞላ አስገዶም ጋራ የደሚት ሊቀመንበር ነው አሁን ሳይሆን ቀደም ብሎ ይሄን ትግል ሰፊ መሰረት እንዲኖረው የኢትዮጵያ ሕዝብ ትግል ለማስተባበር የሚያስችል የድርጅቶች የጋራ ግንባር ወይም ጥምረት እንዲመሰረት ድርድሮችና ንግግሮች የተጀመሩት ከአመታት በፊት ነው። ሁለት ሶስት ዓመት በላይ ነው እና ከእሱ ጋር የነበረው በየጊዜው ግንኙነት፣ ጠንካራ ግንኙነት ነበር። ከእሱ ጋር ብቻ ሳይሆን ከምክትል ሊቀመንበሩም ከሌሎቹም የደሚት ስራ አስፈጻሚዎች ጋር በየጊዜው የተደረጉ ንግግሮችና ድርድሮች ነበሩ። ይሄ ትግል በተናጠል ሳይሆን በጋራ የኢትዮጵያን ህዝብ ለዲሞክራሲ፣ ለነጻነቱ፣ ለመብቱ ያለውን ፍላጎት የሚመጥን አንድ ሰፊ የትግል መድረክ መመስረት እንዳለበት በየጊዜው ንግግሮች ተደርገው ድርድሮች ተደርገው ያው እንደሚታወቀው በተለይ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ወደ ኤርትራ ከወረደ በኋላ ሌሎች አመራሮች አገር አድን ጥምረቱ ተመስርቷል እንግዲህ ባልጠበቅነው ሁኔታ ባልጠበቅነው ነው ሁኔታ ደሚት መግለጫም የምክትል ሊቀመንበሩም እንዳረጋገጡት ሌላ ድብቅ አጀንዳ እና ሌላ ዓላማ ይዞ ሲንቀሳቀስ የነበረ ከጥቂት ጊዜ ወዲህ በመሆኑ አፈንግቶ ከብሎ ወደ ጠላት ጎራ ገብቷል። እሳቸው ወደ አዲስ አበባ ከተመለሱ በኋላ አቶ ሞላ አስገዶም ማለቴ ነው በሰጡት ጋዜጣዊ መግለጫ እንደውም የሰራዊቱ የትህደን እንደነበረ ሰፊው እና የፕሬዝደንት ኢሳያስ አፈወርቂ ዓላማ ፕሮፌሰር ብርሃኑ ነጋን መሪ አድርጎ ፕሮፌሰር ብርሃኑ ነጋ ወደዚህ ወደ ዳያስፖራ ገንዘብ የሚለምኑበት እንዲሆን ነው ያደረጉት ነው የሚሉት እና በሌላ መረጃ ደግሞ እንዳገኘ ነው የተባበሩት መንግስታት ድርጅትም የትህደን ሰራዊት እስከ ሀያ ሺህ ይደርስ እንደነበረ የገለጸበት ሁኔታ አለ አለና እዛ ላይ ምን አስተያየት አለዎት? ወይንም እንደውም የእሳቸውን ቃል ላሰማዎት ጋዜጣዊ መ ተመቸዋለሁ። ተመቸዋለሁ። ትዝታ እርስ በርሱ የሚፋለት አነስሽም ትዝታ እሱ እኮ የሚያነበው ያው በሰባ በመቶ ደረጃ ጨረሰው እንጂ ጉዳዩን ደረጃ ደረጃ እያለ የወያኔ ደህንነቶች የሰጡትንና የኢትዮጵያን ህዝብ አንገት ለማስደፋት ያልሆነውን ሆነ የሆነውን አልሆነም በማለት ዝም ብሎ ደካማ የሆነ በጣም የወረደ አስተያየት ነው ሲሰጥ የነበረው። በደምብ ተከታትዬዋለሁ። ባንድ በኩል አሁን አንቺ እንዳልሽው ሳሽ የደሚት ሰራዊት ካለ በዩኤንም እንደተጠቀሰው ሞላ እኮ ያለው ምንም ሰራዊት የለም ይዤ መጥቻለሁ፣ ሁሉንም ነው ያለው፣ አይደለም እንደገና፣ ራሱ በወያኔ ደህንነትም በራሱ በሞላም ስም መቶ ተባለ። እንግዲህ አንቺ ራሽ ካልሽው እና እነሱ ያሉትን ደግሞ ይኸው እርስ በርሱ ይፋለታል። አይደለም እንዴ? ስለዚህ ይሄ የማጭበርበርና የተለመደ የወያኔ ደህንነቶች ያው ጽፎ የሰጡትን እሱ ባለ የተባለውና ያለው እንጂ ያውቀዋል፣ ልቡ ያውቀዋል፣ እውነታውን ያውቀዋል። በእርግጥም ደሚት ከሌሎቹ የኢትዮጵያ ኃይሎች በተሻለ ቁጥር አሁንም የምትዩ ከዛም በላይ ከዛም በታች ሊሆን ይችላል። በርካታ ሰራዊት ያለው የደሚት ነው። ያ የሆነበት ምክንያት ደግሞ የራሱ ዘካ ያለው ከጂኦግራፊያዊ እንትን ጋር የተያያዘ ከትግራይ አዋሳኝ መሬት ላይ ሆነው በርካታ ቦታዎች የማሰልጠኛም የጦር ሰፈርም ነበሯቸው። ወደ ትግራይም እየገቡ እንቅስቃሴ ያደረጉ እንደነበረ ራሱ ወያኔ አድሚት ያደረገው ነው። ሶ የቁጥሩ ነገር ይሄ ነው አይደለም ብዬ አሁን እዚህ ላይ መናገር አልፈልግም። ሌላው ግን ያልሽውን ነገር አድሬስ ላደርግ ሞላ ወይ፣ ፕሮፌሰር ብርሃኑ መሪ ሆኖ ለመነገድ ነው ገንዘብ ለመሰብሰብ ነው ያለው፣ በጣም የሚያሳፍር ነው። ምክንያቱም ፕሮፌሰር ብርሃኑ መነገድ ከፈለገ እኮ ቤተሰቡም እሱም ሚሊዮነሮች ናቸው። እንደ አንዳንድ ሕሊና ቤቶች ከወያኔ ጋር እየነገደ የበለጠ ሚሊዮነር መሆን የሚችል ሰው ነው። እሱ የሁለት መቶ ሺህ ዶላር በአመት ደሞዝና ጥቅማጥቅም ነው ያለውን ቤቴን፣ ንብረቴን፣ ገንዘቤን፣ ልጆቼን፣ ሚስቴን ሳይን ለኢትዮጵያ ህዝብ ነጻነት ና መብት ራሱን መስዋዕት አድርጎ እዛ ወደ ምድር የወረደ ነው። ሞላ ሰምተሸዋል። እኔ የገበሬ ልጅ ነኝ ሲል እኔ እዛ ነበርኩ። አንተ መሪሁን ሲባል ሞላ፣ ትልቅ ኃይል ያላችሁ እናንተ ናችሁ፣ እናንተ ሊቀ ወንበር ሁኑ ብሎ ብርሃኑ ሲለው በሳቅ ነው እንዴት ሊሆን ይችላል? እኔ የገበሬ ልጅ ነኝ ብሎ እንዲሁ በወያኔ ቴሌቪዥን የሰጠውን አይነት አስተያየት ነው የሰጠው እና ይሄ እንዲህ አይነት ዛር እርስ በርሱ የሚፋለስ በጣም ደካማ የሆነ ዝም ብሎ እርስ በርሱ የሚታረስ ነገር የሚዘባርቀው በጣም የሚያሳዝነው ምን ያህል የወያኔ ደነት ራሱ አቅመ ቢስና ደካማ እንደሆኑ ነው። ይሄ ብቻ ነው። ጦሩ ይሾ መስቻለሁ ያሉ አይደል? ብዙዎቹን ደግሞ አታሎ ለአዲስ ዓመት ለኢትዮጵያ አዲስ ዓመት በዓል አለ ብሎ የባህል ቡድኑ ድምፅ ጭምር አንድ ላይ ክብረ በዓል እናደርጋለን ብሎ አጭበሮሮ ነው የወሰዳቸው። ከእንድኛ ውስጥ በጣም ጥቂቶች የእሱ ታማኞች ናቸው ጉዳዩ የሚያውቁት። እማ ባይሆን ብዙ ሰዎች እየኮበለሉ ተመልሰው ወደ ደሚት አይመጡም ነበር። ያ ነው የሆነው፣ እውነታው። እኛ እዛ ነበር። እሺ፣ አመሰግናለሁ። አቶ ናአምን በእርሶ ግምት የአርበኞች ግንቦት ሰባት ሰራዊት ምን ያህል ነው? ምክንያቱም አቶ ሞላ እንዳሉት ከሆነ ጥምረቱ ራሱ ሊፈጠር የቻለው በፕሬዚደንት ኢሳያስ ግፊት ነው። ፕሮፌሰር ብርሃኑን መሪ ለማድረግም እቅድ ቀድሞ እንደነበረ ነው የተናገሩት። እና ሰራዊት ስታዋጡ ግን የአርበኞች ግንቦት ሰባት ድርሻ ስንት እንደሆነ አልገለጹልኝም። እሱን ልነግርሽ እችላለሁ። የአርበኞች ግንቦት ሰባትን አጠቃላይ ቁጥር ልነግር አልችልም። ግን በድርሻ ደረጃ ሶስት መቶ ከእነሱ ሶስት መቶ ከደሜ ሶስት መቶ ከአርበኞች ግንቦት ሰባት ከሌሎችም ድርጅቶች እንደዚሁ ተታርቶ ጠቀም ባለ ጉልበት ጥምረቱ እየጀመረ በሂደት ደግሞ ወደ ውህደት እንዲሄዱ ሌሎቹም ያተካተቱ በጠናተን ያለው ድርጅቶች አርበኞች ግንቦት ሰባትን ደሊትንም ጨምሮ ወደ ውህደት እንዲሄድና አንድ እዝ ሰራዊት፣ በአንድ ኮማንድ ስር ያለ ሰራዊት ጠንካራ የፖለቲካ ንቅናቄና ጠንካራ ዩኒፋይድ ኮማንድ ያለው ሰራዊት እንዲመሰረት ነበር ስምምነቱ። ይሄንንም በአጭር ጊዜ ውህደት ተፈጠር ብሎ ያለው ራሱም ተናግረዋል ሞላ። በደም በኩል የመጣ ነው። በሂደት ነው፣ ባጭር ጊዜ አቶ ናምን ኤርትራ ውስጥ የምትገኙ የኢትዮጵያ ተቃዋሚ ሀይሎች ነጻነት የላችሁም፣ የምትሰሩት የኤርትራ መንግስት በሚሰጠው ትዕዛዝ ነው እየተባለ ነው የምትተቹትና ምን ያህል ነጻነት አላችሁ? ምክንያቱም ሌሎች ድርጅቶች እዛ አሉ። ለምሳሌ በቁም እስር አሉ የሚባሉ የድርጅት መሪዎች አሉና፣ ምን ያህል በነጻነት ትሰራላችሁ እናንተ? ሁለት ነገር ለይተን እንይ። አንደኛ አሁን ለጠየቅችው ዳረ ቢመልስ በኤርትራ ውስጥ ያሉ የተለያዩ ታጋ ሀይሎች የራሳቸው ነጻነት አላቸው። የኤርትራ መንግስት ጋራ እኛ ስንሰራ ስንነጋገር፣ ሰባት አመት አልፏል። በዚህ ጊዜ ውስጥ በእኛ ጉዳይ ውስጥ በውስጡ ጉዳያችን ገብቶ እንዲሆን እንዲሄድ እንዲፈጠር የፈላጭ ቆራጭነት ወይም ደግሞ የባለቤትነት ሁኔታ በኤርትራ መንግስት በኩል ጫና የሚደረግ ነገር የለም። ሀሳብ ያቀርባሉ፣ የተጠየቁትን እርዳታ ያቀርባሉ፣ በተለያየ ሁኔታ ድጋፋቸውን ይሰጣሉ። ሊሆን የሚችለውን ደግሞ እንደ ስቴክ ሆልደር ሀሳባቸውን ይ ከዛ አልፎ ግን ጫና ያደረጉ ሌላው ግን ምንድነው፣ የሚታሰሩ ሰዎች ምናምን ለተባለው በየጊዜው የሚነሱ አልዋልታዎችም አሉ። እዛ ያሉት ድርጅቶች ወታደራዊ ድርጅቶች ናቸው። በወታደራዊ ድርጅት ውስጥ እንደምታጩ ጠንካራ ወታደራዊ ዲስፕሊን አለ። ከዛ ጋር በተያያዘ ከግለሰቦች ከታጋዮች ጋር በተያያዘ አንዳንድ ነገሮች ሊሆኑ ይችላሉ። ይሄ ደግሞ የእያንዳንዱ ድርጅት አመራር ከዲስፕሊን ጋር በተያያዘ ከወያኔ ጋር ሚስጥር አሳልፎ በመስጠት በተያያዘ በሌሎችም በሌሎችም ጉዳዮች ጋር በተያያዘ ሰዎች በራሱ በድርጅቶች የሚታሰሩበት ሁኔታ ሊኖር ይችላል። ኮብልሎ የጠፉዋሉ፣ ሚስጥር አሳልፎ የሰጡዋሉ፣ ከዚህ በፊትም ግድያ ሙከራ ለማድረግ የመጡአሉ፣ ብዙ ብዙ አይነት ታሪክ አለ። ግን አንድ ነገር ማረጋግጠው እነኚህ የሚባሉ ነገሮች በአመዛኙ በአብዛኛው ከራሳቸው ከእያንዳንዱ ኢትዮጵያ ድርጅቶች ጋር ካለ ከውስጣቸው ካለ ችግር ወይም ደግሞ ግለሰቦች መጥተው ሌላ ተልእኮ ይዘው የመጡ ግለሰቦች ከሚፈጡ ችግር የተያዘ እንጂ ከኤርትራ መንግስት ጋር ምንም ይያያዝ ነገር የለውም። እንደውም በጣም በነጻነት ነው የኤርትራ መንግስት እነኝህን ድርጅቶች በራሳቸው ጉዳይ እንዲወስኑ የሚያደርገው። የስራ ግንኙነታችሁ ከኤርትራ መንግስት ጋራ ወታደራዊ እገዛንም ይጠቀልላል? በውጊያ ይረዷችኋል? ኢትዮጵያ ውስጥ በምታደረጉት ውጊያ በፍጹም። ይሄ የእነሱ ውጊያ አይደለም። የኢትዮጵያ ህዝብ ውጊያ ነው። እነሱ እንደ አጋር አገር ይረዱናል። የጠየቅናቸውን ይሰጣሉ፣ እርዳታ ይሰጣሉ። መሳሪያ ጭምር አዎ። አሁን በመሬት ላይ ያለ እንቅስቃሴ ካለ ቢገልጹልኝ። ይሄ ጥምረቱ የተፈጠረው አዲስ ጥምረትም ይሁን ቀደም ብሎ የነበረውም የግንቦት ሰባት እና የአርበኞች ግንባር ውህደትም ይሁን የጀመረው ወታደራዊ እንቅስቃሴ ካለ ሊገልጹልኝ ይችላሉ። እዝታ እንግዲህ እኔ አሁን በምናገርበት ኃላፊነት ደረጃ እንዲህ ዓይነቱ ጥያቄ ከእኔ ስኮፕ ውጭ ነው ከእኔ ውጭ ነው። ምክንያቱም ንቅናቄው በስራ አስፈጻሚ ደረጃ ቃል አቀባዮች አሉት። የወታደራዊ እንቅስቃሴዎች ነበሩ፣ ወደፊት የሚኖራሉ። ይሄ ደግሞ ከኤርትራ ብቻ የሚመነጭ ሳይሆን እዛው መሀል ሀገርና በየ በየክፍለ ሀገሩ በየ አካባቢው በህቡዕ የተዘራጀ ኃይል አለ፣ ድርጅት አለ፣ ሀገር ውስጥ ይሄ ላረጋግጥልሽ እወዳለሁ። እነኝህ እንቅስቃሴዎች ይቀጥላሉ። በምን ኢንተንሲቲ፣ በምን አይነት ሁኔታ ይቀጥላሉ የሚለውን እኔ ልናገር አልችልም። እንቅስቃሴዎች ሲኖሩ ግን ኦፊሻሊ፣ በቃል አቀባዮች አማካኝነት በስራ አስፈጻሚ ደረጃ ያሉ የንቅናቄው ቃል አቀባዮች፣ እንዲሁም ሊቀወንበሩ በዚህ ጉዳይ ላይ ወደፊት ስቴትመንት ይሰጣሉ፣ እንዲህ አይነት ክስተቶች ካሉ ወይም እንቅስቃሴዎች ካሉ። እሺ አቶ ና አመን ዘለቀ ከማጠቃለሌ በፊት ሰሞኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለአንድ ዌብሳይት የሰጡትን ቃል ላሰማዎት። ኤርትራ ውስጥ ስላላችሁ የኢትዮጵያ ተቃዋሚ ኃይሎች የተናገሩት አለ። ከኤርትራ መንግስት ጋር ካለው ግንኙነት ጋር አያይዘው ላሰማዎትና መልሶን ይሰጡኛል። የኢትዮጵያ ተቃዋሚ ነኝ ብሎ በጦርነት የኢትዮጵያን መንግስት እገለብጣለሁ። ብሎ ኢትዮጵያን አተራምሳሉ ብሎ ያሰበ የታጠቀ ኃይል በሙሉ የተሰበሰበው እዛ ነው አቅሙ ምንም ይሁን ምን አንዳንዱ ዝም ብሎ ለስም የተቀመጠ ነው እንደምንም ሰፋፍቶ ምን ብሎ ምን ብሎ ኢትዮጵያን ቦምብ እንዲያደርጉ እንዲያተራምሱ የሽብር ስራ ለመስራት ያደራጃቸው ቡድኖች አሉ ይህን ሁሉ እያደረገ ነው ያለው ስለዚህ የእኛ ነገር ምንድን ነው አትሞክር ከሞከርክ ግን ለአንዴና ለመጨረሻ ጊዜ የማያዳግም ስራ ሰርተን እንወጣለን ተብሎ ድሮም ተነግሮታል። እንግዲህ አቶ ነአምን እንደሰሙት ቀንጨባ አርገን ነው ያሰማነውት ከዌብሳይቱ ላይ ያገኘነውን። ጠቅላይ ሚኒስትሩ ይሄንን ለዓለም አቀፍ ማህበረሰብ ቀደም ብሎ እንዳሳወቁ እና እናንተ ምንም አይነት የጥቃት እርምጃ ከወሰዳችሁ ከእናንተ ጭምር የኤርትራ መንግስት እንደሚጠቃ ነው የተናገሩት። እሺ። አዎ ይሄ የተለመደ ፉከራ ነው። ከዚህ በፊትም የጠቅላይ ሚኒስትር ኃይለማርያም ደሳለኝ አለቃ የነበረው መለስ ዜናዊም እንደዚሁ ሲፎክር ነበር። ሌሎቹም እንዲሁ የተለመደ ነው። ኃይለማርያም ደሳለኝ ግን እንደ ሌሎቹ አካባቢ እንዳሉት የወያኔ ቱባዎች አሁንም ያልገባቸው የኢትዮጵያ ሕዝብ ከሚገኝበት አስከፊ እውነታ ጋር የተጣሉ መሆኑን ነው የሚያስመሰክሩት። ጆሮቸውን ደፍነዋል። አይናቸውን ጨፍነዋል። ይሄ ደግሞ አይገርምን። ይህ ትግል እኮ በኤርትራና በኢትዮጵያ መካከል የሚደረግ አይደለም። የኤርትራ ህዝብም ሆነ የኤርትራ መንግስት የኢትዮጵያ ህዝብ ጠላት አይደለም። ትግሉ ነጻነታቸውን፣ መብቶቻቸውን በተነጠቁ በሚሊዮኖች የሚቆጠሩ የኢትዮጵያ ዜጎችና ብሔር ብሔረሰቦች በአንድ በኩል፣ በሌላ በኩል ደግሞ በዘረኝነት የታወሩ በዘረፋና በሙስና የደለቡ የትግራይን ህዝብ የማይወክሉ ጥቂት ትግረኛ ተናጋሪዎች እና እንደ ኃይለ ማርያም ደሳለኝ አይነት ተባባሪዎቻቸው በፈላጭ ቆራጭነት የህዝብን መብት አፍነው ነጻነቱን ገድበው ለዘላለም እንቆርጣለን እንቀጥላለን ብለው የተንሰራፉበት አምባገነናዊ ጨካኝ ግፈኛ ስርዓት መካከል የሚደረግ ትግል ነው። ይሄ ግልጽ መሆን አለበት። ኃይለ ማርያም አለኝ የሚለው የኢትዮጵያ ሰራዊት በዘረኝነት በአድሎ በብሶት ውስጥ ያለ መሆኑን እኛ በደንብ ጠንቅቀን እናውቃለን። ውስጣቸው ሰራዊት ውስጥ ሁሉ እኛ አለን እና፣ የዚህ የዘራፊና ዘረኛ ስርዓት ሰለባ ነው ይህ ሰራዊቱ ራሱ። እና በሙስና በዘረፋ የደለቡ ጀኔራሎች ተቀፍድዶ የተያዘ ነው። በዘረኝነት በበደል ሞራሉ የላሸቀ ሰራዊት ነው። ዛሬም እንደ ትላንቱ ኃይለማርያም እኮ የሚያስበው በባድመ ጦርነት እንደሆነ ፈንጂ ረጋጭ ሊያደርገው ነው የሚፈልገው። ይህ የሚያዋጣው ከሆነ ይሞክረው እስኪ። አቶ ናምን ስለ ሰጡኝ ቃል አመሰግናለሁ። የዛሬ ውይይታችን ለጥያቄው መልስ ዝግጅታችን ቅዳሜ ለሚተላለፈው የጥያቄው መልስ ዝግጅታችን መንደርደሪያ ይሆነናል። የአድማጮቻችንንም ጥያቄ አርብ ቀርበው ሊመልሱልን ፈቃደኛ ስለሆኑ ከወዲሁ አመሰግናለሁ። አመሰግናለሁ ትዝታ፣ በጣም አመሰግናለሁ። እግዜር ይስጥልኝ። አድማጮች በአነጋጋሪው ወቅታዊ ርዕሰ ጉዳዮች ዙሪያ ያሏችሁን ጥያቄዎች ከአሁን ጀምሮ በመላክ ለጥያቄው በተሰኘው ፕሮግራማችን መሳተፍ ትችላላችሁ።